ሰርታ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ሰኔ 22 2016 ዓ.ም ም መሰናዶ ጀመረ።

ከራስ ገዟ ሶማሊላንድ ጋር በመግባቢያ ስምምነቱ ዙሪያ ላይ ሐሰተኛ መረጃ እየተሰራጨ እንደሚገኝ ኢትዮጵያ አስታውቃለች።

በምሽቱ ዘገባ አለን። በሌላ ርዕስ ደግሞ በአማራ ክልል በግጭት አካባቢዎች ያሉ አርሶ አደሮች የእርሻ ስራ መታጎሉን ገልጸዋል። የአሜሪካ ድምጽ ዘገባ አለው። እንዲሁ ደግሞ ከዚሁ ጋር ሳንወጣ፣ ከኢትዮጵያ ሳንወጣ በጎሮ ጎዶላ ወረዳ የታጣቂዎች ጥቃት ሞትና አካል ጉዳት ደረሰ የሚሉትንም ይዘናል። ሌሎች ዓለም አቀፍ ዘገባዎች ይኖሩናል። አብራችሁን ታመሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናደውን በመምራት ጽዮን ግርማ በዋና አዘጋጅነት ኤልያስ አስማረ ስርጭቱ

ሰዓቱን በማቀናበር ነው። ሰላም ጤነስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ሰላምታውን አልዘነጋ ነውም። አሁን እንግዲህ የምናልፈው ወደ ዜናዎቹ ነው። እንግዲህ ወልዴ እዚሁ ስቱዲዮች ከዓለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ይገኛል። ወደዛው ነለፍ

በድጋሚ እንደምናምሻችሁ። በሱዳን ከግማሽ በላይ የሚሆነው ሕዝብ የከፋ የምግብ ዋስትና እጦት ገጥሞታል። የኬንያው ፕሬዚደንት የታክስ ጭማሪውን ሀሳብ ቢሰርዙም በኬንያ ተቃውሞ ቀጥሏል። እንዲሁም ዛሬ ምሽት ባይደን እና ትራምፕ በሚያደርጉት ክርክር የሚያሳዩት አፈጻጸም የምርጫውን አቅጣጫ ሊቀይር እንደሚችል ተነግረዋል። እነዚህና ሌሎችንም ዘገባዎች ይዘናል። ወደ ቀዳሚው ዜና እናልፋለን።

በኬንያ ሞት ያስከተለው ተቃውሞ የጫረውን የታክስ ጭማሪ ረቂቅ ህግ እንደማያጸድቁ የአገሪቱ ፕሬዚደንት ዊሊያም ሩቶ ቢያስታውቁም ዛሬ ሐሙስም ተቃውሞ ቀጥሎ ፖሊስ የጎማ ጥይትና አስለቃሽ ጋዝ ሲተኩስ ውሏል። በአብዛኛው በወጣት ኬንያውያን የሚመራው ተቃውሞ ባለስልጣናት ያልተዘጋጁበት ጉዳይ እንደሆነና የሩቶ መንግስትም በውይይት በመፍታትና ተቃውሞውን በኃይል በመደፍጠጥ መካከል እንዲዋዥቅ አድርጎታል ተብሏል።

በደርዘን የሚቆጠሩ ተቃዋሚዎች በማዕከላዊ የናይሮቢ ክፍል ዛሬ ተሰባስበው የነበረ ሲሆን ወታደሮችና ፖሊሶች ወደ ሩቶ ቢሮ እና ፓርላማ የሚወስደውን መንገድ ዘግተዋል። አነስ ያለ ቁጥር ወዳላቸው ተቃዋሚዎች አስለቃሽ ጭስ እና የጎማ ጥይቅ ጥይት የተኮሱ ፖሊሶች ሰባት የሚሆኑ ሰዎችን ይዘዋል። አንዳንዶቹ ሰልፈኞች ወደ ፖሊስ ድንጋይ ሲወረውሩ እንደተስተዋለ የኤኤፍፒ ዘገባ ወኪል አመልክተዋል።

በጦርነት በመታመስ ላይ ባለችው ሱዳን 25.6 ሚሊዮን የሚሆነው ወይም ከግማሽ በላይ የሚሆነው ሕዝብ የከፋ የምግብ ዋስትና እጦት እንደገጠመው አንድ የተባበሩት መንግስታት ድርጅት የወጣ ጥናት ሪፖርት አመልክተዋል። የምግብ ዋስትናን ደረጃ የሚያወጣውና አይፒሲ በመባል የሚታወቀው መለኪያ እንዳመለከተው 755 ሺህ የሚሆኑ ሰዎች ረሃብ የገጠማቸው ሲሆን 8.5 ሚሊዮን የሚሆኑት ደግሞ የአስቸኳይ ጊዜ እርዳታ ያስፈልጋቸዋል ተብሏል።

ባለፈው ዓመት ሚያዝያ ወር ከ14 ወራት በፊት በሁለት ጄኔራሎች መካከል በተነሳው ጦርነት ምክንያት ሱዳን ከዚህ በፊት ገጥሟት የማያውቅ የከፋ የምግብ ዋስትና እጦት እንደገጠማት ሪፖርቱ አመልክተዋል። ባለፈው ታህሳስ ወር ከተሰራው ተመሳሳይ ጥናት ወዲህ ችግሩ በ45 በመቶ ማደጉን ሪፖርቱ ጠቁሟል። ግጭቱ ከፍተኛ የሆነ መፈናቀል ከማስከተሉና እርዳታ ማመላለሻ መንገዶችን ከመዝጋቱም በላይ

እጅግ አስፈላጊ የሆኑ የሰብአዊ እርዳታ ተደራሽነትን ውስን እንዲሆን ማድረጉን ሪፖርቱ ጨምሮ ጠቁሟል። ሀያ አንድ የሚሆኑ የካንሰር ታማሚዎች በጦርነት በመፈራረስ ላይ ካለችው የጋዛ ሰርጥ ከረምሻሎም በተባለው መሻገሪያ በኩል ግብፅ መግባታቸውን አንድ የህክምና አገልግሎት ምንጭ ተናግረዋል። የካንሰር ታማሚዎቹ ለህክምና ወደ ተባበሩት አረብ ኤምሬትስ እንደሚላኩ

ማንነታቸውን ለመግለጽ ያልፈለጉ ምንጭ ለኤፍፒ ዜና ወኪል ተናግረዋል። በፍልስጤማውያኑ በኩል ያለው የራፋ መተላለፊያ ባለፈው ግንቦት መጀመሪያ ላይ በእስራኤል ኃይሎች ከተዘጋ ወዲህ የተደረገ የነፍስ አድን ሥራ እንደሆነም ታውቋል። የራፋ መተላለፊያን መልሶ ለመክፈት የተደረገው ድርድር ሳይሳካ ቀርቷል። በፍልስጤማውያኑ በኩል ያለው የራፋ መተላለፊያ በእስራኤል ኃይሎች ቁጥጥር ስር እስካለ ድረስ

ሰዎችን የማስወጣቱን ስራ እንደማትቀጥል ግብፅ አስታውቃለች። ባለፉት ስምንት ወራት በተካሄደው ጦርነት 37765 ሰዎች ጋዛ ውስጥ መገደላቸውን በሐማስ የአስተዳደር ግዛት ውስጥ የሚገኘው የጤና ሚኒስቴር አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው።

የአውሮፓ ህብረትና ዩክሬን የወታደራዊ እርዳታ ስምምነት ዛሬ ተፈራርመዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ዛሬ በብራሰልስ በተካሄደው የአውሮፓ ህብረት ስብሰባ ላይ በመገኘት ከህብረቱ ጋር ለተፈረመው የረዥም ጊዜ የጸጥታ ስምምነት አባል ሀገራቱን አመስግነው ቃል የተገባው ወታደራዊ እርዳታን በአስቸኳይ እንዲሰጥ ጠይቀዋል። የአውሮፓ ምክር ቤት ፕሬዚደንት ቻርልስ ሚሼል እና የአውሮፓ ኮሚሽን ፕሬዚደንት ኦርሱላ ቮንደር ላይን ከዜሌንስኪ ጋር በመሆን ስምምነቱን ተፈራርመዋል።

ዩክሬን ሶስት አይነት የጸጥታ ስምምነት የተፈራረመች ሲሆን የመጀመሪያው በአጠቃላይ ከአውሮፓ ህብረት ጋር ሲሆን፣ ሌሎቹ ሁለቱ ደግሞ ከሊትዌኒያ እና ከኢስቶኒያ ጋር መሆኑ ታውቋል። ዜሌንስኪ ወደ ስብሰባው ከማቅናታቸው በፊት በኤክስ ማኅበራዊ መድረክ ላይ ባሰፈሩት መልእክት ለመጀመሪያ ጊዜ ሁሉንም የህብረቱ 27 ሀገራት ያካተተ ስምምነት መሆኑንና

በተቋሙ ውስጥ ለውጥ ቢኖር እንኳ የዩክሬን ቀጣይ እገዛ የምታገኝበትን ሁኔታ እንደፈጠረ አስታውቀዋል። በሩሲያው ፕሬዚደንት ቭላድሚር ፑቲን ላይ ተጨማሪ ጫና መፍጠር እንደሚያስፈልግም በውይይቱ ወቅት ተናግረዋል። በቦሊቪያ ትናንት ረቡዕ ለአጭር ሰዓታት የቆየውና በአገሪቱ ሰራዊት አዛዥ ሆሴ ሱኒጋ የተመራ የመፈንቅለ መንግስት ሙከራ መክሸፉ ተነግሯል።

በሱኒጋ የተመሩት ወታደሮች የፕሬዚደንት ሉዊስ አርሴ ቤተ መንግስትን በታንክ ገርስሰው ከገቡና በመዲናዋ የሚገኘውን ዋና አደባባይ ከተቆጣጠሩ በኋላ ፕሬዚዳንቱ ሌላ አዛዥ በመሾም ሁኔታውን መቆጣጠራቸው ታውቋል። መፈንቅለ መንግስቱን ያቀነባበሩትና ትዕዛዝም የሰጡት ፕሬዚደንቱ ራሳቸው እንደሆኑና ተወዳጅነታቸውና ድጋፋቸው እንዲጨምር ሆን ብለው ያደረጉት እንደሆነ በመፈንቅለ መንግስቱ የተከሰሱት ጄኔራል ሆዋ ሁሴ ሱኒጋ ከመያዛቸው በፊት ተናግረዋል።

ተቃዋሚ እንደራሴዎችና የመንግስት ነቃፊዎችም የጀኔራሉን ውንጀላ ደግፈው ተናግረዋል። በራስ ላይ የተፈጸመ የመንግስት ግልበጣ ሙከራ ሲሉ ገልጸውታል። ዛሬ ሐሙስ ፕሬዚደንት ሉዊስ አርሴን የሚደግፉ ቦሊቪያውያን በቤተ መንግስቱ ተሰባስበው የመፈንቅለ መንግስት ሙከራውን አውግዘው ለፕሬዚዳንቱ ያላቸውን ድጋፍ ሲገልጹ ውለዋል። ፕሬዚደንት ሉዊስ አርሴ የመንግስት ግልበጣ ሙከራ ከተባለው ክስተት ወዲህ ያገኙት የህዝብ ድጋፍ ጊዜያዊ ቢሆንም ከቀድሞ አጋራቸውና የአሁን ደግሞ የፖለቲካ ባላንጣቸው ከሆኑት

የቀድሞ የአገሪቱ ፕሬዚደንት ኢቮ ሞራሌስ ጋራ በመጪው ዓመት ላለባቸው የምርጫ ፉክክር ጠቃሚ ሊሆን እንደሚችል ተንታኞች ተናግረዋል። በመጨረሻም በመጪው ወዳሬ በሚደረገው የአሜሪካ ፕሬዚደንታዊ ምርጫ ላይ የሚፎካከሩት ፕሬዚደንት ጆ ባይደን እና የቀድሞው ፕሬዚደንት ዶናልድ ትራምፕ ዛሬ ምሽት አትላንታ በሚገኘው የሲኤንኤን ቴሌቪዥን ጣቢያ የመጀመሪያ ክርክራቸውን ያደርጋሉ።

ዲሞክራቱ ባይደን እና ሪፐብሊካኑ ትራምፕ የሚያደርጉት ክርክር መራጮች በጉጉት በመከታተል ላይ ያሉትን የምርጫ ዘመቻ ይበልጥ እንደሚያደምቅ ይጠበቃል። በክርክሩ ሁለቱም ተወዳዳሪዎች የፖለቲካ ትርክቶቻቸውን መልክ እንደሚያስይዙም ይጠበቃል። ለዲሞክራቱ ባይደን ብዙ ፈተና የገጠማትን አሜሪካ በ81 ዓመታቸው መምራት እንደሚችሉ ለመራጮች የሚያሳምኑበት መድረክ ነው። ለ78 ዓመቱ ትራምፕ ደግሞ ክርክሩ

በቅርቡ በፍርድ ቤት በተከሰሱበት ወንጀል ጥፋተኛ መባላቸውን ወደኋላ ትተው ወደፊት የሚመለከቱበትን አጋጣሚ የሚፈጥር ነው ተብሏል። በድምፅ ሰጪዎች ዘንድ እጅግ ተቀራራቢ የሆነ እጅግ ተቀራራቢ የሆነ ድጋፍ ያላቸው ሁለቱ እጩዎች በክርክሩ የሚያሳዩት አፈጻጸም የምርጫውን አቅጣጫ ሊቀይር እንደሚችል በመናገር ላይ ነው።

ክብራትና ክብራት የአሜሪካ ድምፅ ክርክሩን በቀጥታ በድህረ ገጹ ላይ እንደሚያስተላልፍ ለመጠቆም እንወዳለን። በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ኢለን መራቸዋሉ።

ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሳችሁ እንግዲ ወልዴ ነበር። እናመሰግናለን። እስከ ምሽቱ አራት ሰዓት ድረስ ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት የምንጋብዛችሁ እደንገርመው መሰናደውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ኤልያስ አስማረ፣ ስርጭቱን በማቀናበር አበባየው ገበያው፣ የዌብ እና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁን ትቆዩ ዘንድ እየጋበዝኩ በድጋሚ ወደ አብይ ረሱ እንሻግራለን።

ከራስ ገዟ ሶማሊላንድ ጋር የተደረገውን የመግባቢያ ስምምነት በተመለከተ በማህበራዊ የመገናኛ አማራጮች የሐሰት መረጃዎች እየተሰራጩ ናቸው ሲል የኢትዮጵያ መንግስት አስታወቀ። የኢትዮጵያ የመግባቢያ ስምምነቱን ለመሰረዝ እንደወሰነች የሚገልጽ ይዘት ያለው መረጃ መሰራጨቱን ተከትሎ ትላንት እረቡ የጠቅላይ ሚኒስትር ጽህፈት ቤት መግለጫ ሰጥቷል።

የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ የመግባቢያ ስምምነቱ የሚገኝበትን ደረጃ በተመለከተ ወቅቱ ሲደርስ ይገለጻል ሲሉ ለአሜሪካ ድምጽ ተናግረዋል። በተያያዘ ቃል አቀባዩ የኢትዮጵያ ወታደሮች ወደ ሶማሊያ ግዛት ጥሰው እንደገቡ ገቡ በሶማሊያ በኩል የቀረበው ክስም ሐሰት ነው ሲሉ አጣጥለውታል። ኬኔዲ አባተ ዝርዝር አለው።

ከሰሜን ሶማሊያዋ የሶማሌላንድ ራስ ገዝ ክልል ጋር የተደረገውን የመግባቢያ ስ መለከት እየተሰራጩ ካሉ ሀሰተኛ ይዘቶች ህብረተሰቡ እንዲጠነቀቅ ሲል የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትላንት ረቡዕ ሰኔ 19 ቀን 2016 ዓ ም ምሽት ላይ በማህበራዊ የትስስር ገጾቹ ባወጣው መግለጫ አሳስቧል። ጽህፈት ቤቱ ተሰራጭቷል ያለውን ሐሰተኛ መረጃ በይፋ ባይገልጽም ይህን ምክር አዘል ማሳሰቢያ ባወጣበት በተመሳሳይ ዕለት

የኢትዮጵያ መንግስት ከሶማሊላንድ ጋራ የተደረገውን የመግባቢያ ስምምነት ለመሰረዝ እንደወሰነ የሚገልጽ ይዘት ያለው መረጃ በማህበራዊ ትስስር ገጾች ሲሰራጭ ነበር። ሶማሊያ የ64ኛ ዓመት የነፃነት ሳምንቷን ማክበር በጀመረችበት በትናንቱ ዕለት የመግባቢያ ስምምነቱን በሚመለከት በማህበራዊ ብዙሀን መገናኛ የተሰራጨው መረጃ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አርማ ያረፈበት ነው። ይፋዊ አርማችንን አላግባብ ከሚጠቀሙ የውሸት ይዘቶች ሁሉም ሰው እንዲጠነቀቅ እናሳስባል

ን ያለው የጠቅላይ ሚኒስትር ጽህፈት ቤት አካባቢያዊ፣ ክልላዊና ዓለም አቀፍ ጉዳዮችን የሚመለከቱ ይፋዊ መረጃዎች የሚሰራጩት በኦፊሴላዊ ቻናሎቻችን ብቻ ነው በማለትም ስለ መግባቢያ ስምምነቱ ሲሰራጭ የነበረው አርማው ያረፈበት መረጃ ሀሰት መሆኑን በአጽንኦት አመልክቷል። በሶማሊያ መንግስት ዘንድ ከፍተኛ ቁጣን የቀሰቀሰውና በአፍሪካ ቀንድ የውጥረት ምንጭ የሆነው የመግባቢያ ስምምነት ከስድስት ወራት በፊት በተፈረመበት ወቅት ዝርዝር ጉዳዮቹ በአንድ ወር ጊዜ ውስጥ

ጠናቀው ተግባራዊ ይሆናሉ ቢባልም እስካሁን በይፋ የታየ ተግባራዊ እንቅስቃሴ የለም። የመግባቢያ ስምምነቱ በቅርቡ ወደ ተግባር እንደሚለወጥ የሶማሌላንድ ባለስልጣናት በመግለጽ ላይ ቢሆኑም የጠቅላይ ሚኒስትር ጽህፈት ቤት ግን ስምምነቱ ተሰርዟል መባሉን ከማስተባበል ባለፈ አሁን ስለሚገኝበት ደረጃ ያለው ነገር የለም። ስለ ጉዳዩ መረጃ የጠየቅናቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ጊዜው ሲደርስ እንደሚገለጽ ተናግረዋል።

የኤምኦዩን በተመለከተ ያው የጠቅላይ ሚኒስትር ያወጣው መግለጫ በራሱ ምላሹ በቂ ነው። ከዛ በላይ ብዙ ምን የምጨምረው ነገር የለም በእኛ በኩል። ወቅቱ ትክክለኛና አመቺ ሲሆን በእኛ መንግስት በኩል የሚገልጹ ነገሮች ይኖራሉ። ከዛው ግን ያው ዛሬ የወጣው የጠቅላይ ሚኒስትር ጽህፈት ቤቱ መግለጫ በራሱ ምላሽ ነው ብዬ ነው ወስዶ። በተያያዘ በኢትዮጵያና ዓለም አቀፍ እውቅና ባልተቸራት በተገንጣይዋ ሶማሊላንድ መካከል

ባለፈው ታህሳስ 22 ቀን 2016 ዓ.ም የተፈረመውን የመግባቢያ ሰነድ ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸውን ክሶች ቀጥላለች። በተባበሩት መንግስታት የሶማሊያ አምባሳደር አቡካር ኦስማን የኢትዮጵያ ወታደሮች በህገ ወጥ መንገድ ድንበር አቋርጠው ገብተው ከአካባቢው የጸጥታ ኃይሎች ጋራ መጋጨታቸውን በመጥቀስ ከሰዋል። የመንግስታቱ ድርጅት የጸጥታው ምክር ቤት ባለፈው ሰኞ ሰኔ 17 ቀን

በሶማሊያ ወቅታዊ ጉዳይ ላይ ባተኮረው ስብሰባ ወቅት ነበር የሶማሊያው አምባሳደር ክሱን ያቀረቡት።

በዚህም ምክንያት አገራቸው ቀጣዩን የአፍሪካ ህብረት የሰላም አስከባሪ ተልእኮ አትሚስ ሶስተኛ ዙር የወታደሮች ቅነሳ ከሐምሌ ወደ መስከረም ለማራዘም ተገዳለች ብለዋል። አምባሳደሩ የአልሸባብን ስጋት ለመከታተል ባለፈው ሳምንት ቅዳሜ የተወሰኑ የኢትዮጵያ ወታደሮች ወደ ሶማሊያ ሂራን ግዛት አቋርጠው ገብተው በማግስቱ እሁድ መውጣታቸውን የአካባቢው የሀገር ሽማግሌዎች ነግረውኛል ሲል ሮይተርስም ሰኞ እለት ዘግቧል።

የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ግን ክሱን አስተባብለዋል። አምባሳደር ነቢዩ ለአሜሪካ ድምፅ በሰጡት ምላሽ በዚያው በሶማሊያ በአትሚስ ስርና ከአትሚስ ውጭ ከሚገኘው የኢትዮጵያ ጦር በቀር ድንበር ጥሶ የገባ ወታደር እንደሌለ ገልጸዋል። ይታወቃል ኢትዮጵያ። ስለዚህ እነዚህ ኃይሎች በሚያደርጓቸው የተለያዩ ወታደራዊ እንቅስቃሴዎች ከአንዱ የኦፕሬሽን

ማስ ጣቢያ ወደ ፕሊስ ጣቢያ የመንቀሳቀስ የተለመደ ሩቲን የሆነ ፕራክቲስ ነው። የእኛ ወታደሮች ያው የሚሸፍኗቸው በተለይ ሴንትራል ሶማሊያ አካባቢ በጣም ሰፊ ሽፋን ያለው ግዛት ይሸፍናሉ እና ከአንዱ ፎርዋርድ ኦፕሬቲንግ ቤዝ ወደ ሌላው ፎርዋርድ ኦፕሬቲንግ ቤዝ ኦፍኮርስ የሎጂስቲክስ፣ የሰው ኃይል የመሳሰሉት እንቅስቃሴዎች ይኖራሉ። ከዛም አልፎ ደግሞ በድንበር አካባቢ

ሊከሰቱ የሚችሉ በተለይ ወደ ሀገራችን ሊመጡ የሚችሉ ከቱ የሚችሉ የደህንነት ስጋቶች ካሉ ያንን ለመከላከል ለመቋቋም የሚያስችሉ በየወቅቱ ግሪሎች ይሰራሉ። ከእኛም አካባቢውን ከሚያስተባብሩ መከላከያ ከፍተኛ ኃላፊዎች ጋርም በነበር የመረጃ ሉጥ የሆነው የነበረው። ስለዚህ አዲስ የተፈጠረ ነገር የለም። የተለየም ክሮስ ቦርደር ኦፕሬሽን አልተካሄ በአትሚስ ጥላ ስር ከሚገኙ ቢያንስ ሶስት ሺህ የኢትዮጵያ ወታደሮች ውጪ

በሁለቱ ሀገራት ስምምነት ደግሞ እስከ ሰባት ሺህ የሚደርሱ ተጨማሪ የኢትዮጵያ ወታደሮች በተለያዩ የሶማሊያ ክልሎች ተሰልፈው የአገሪቱን ሰፊ ክፍል ተቆጣጥሮ የሚገኘውን አልሸባብን በመዋጋት ላይ ይገኛሉ። ኢትዮጵያ ከሶማሊላንድ ጋር የገባችውን የመግባቢያ ሰነድ ስምምነት ካልሰረዘች የአትሚስ ተልዕኮ በተያዘው የአውሮፓውያኑ ዓመት ማብቂያ ላይ በሚጠናቀቅበት ወቅት ሁሉም የኢትዮጵያ ወታደሮች እንዲወጡና በቀጣይ ተልዕኮ ውስጥ እንዳይካተቱ ሶማሊያ እንደምትሻ የአገሪቱ ደህንነት

አማካሪ ሁሴን አሊ በቅርቡ አስታውቀው ነበር። ይህ ጉዳይ በሶማሊያ መንግስት ብቻ የሚወሰን አይደለም ያሉት አምባሳደር ነቢዩ ተድላ ከሚመለከታቸው አካላት ለኢትዮጵያ መንግስት እስካሁን ይፋዊ ጥያቄ እንዳልቀረበ አመልክተዋል። እስካሁን ከሶማሊያ ወገን ይሁን ከአፍሪካ ህብረት፣ ሆን ከተባበሩት መንግስታት ድርጅት ሮም ኦፊሴ ለኢትዮጵያ መከላከያ ኃይል እንዲወጣ የሚጠይቅ ምንም አይነት ኮሚኒኬሽን አልደረሰንም። ይሄ ደግሞ እንዲሁ አንድ

መንግስት የሚሆን ሳይሆን ይሄ ዓለም አቀፍ ሚሽን ነው። ይሄ ተልእኮ ሲደረግ የጸጥታ ምክር ቤት የአፍሪካ ሕብረትም የተባበሩት መንግስታት ድርጅትም መክሮበት አጽድቆት የገባ ነው። እኛም እንዲሁ ዝም ብለን ትክ ብለን የምንወጣበት ሁኔታ የለም። ምክንያቱም ዓለም አቀፍ ተልእኮ እስከሆነ ድረስ ይሄ ትልቅ ሪስፖንሲቢሊቲ ነው። ወቅቱን ጠብቆ የሚሽኑ በሚጠናቀቅበት ወቅት እኛም አስረክበን መውጣት ካለብን ማለት ነው። እንደ ከዚህ ቀደሙ ሁሉ የኢትዮጵያ ፕሬዘንስ

ያስፈልጋል ተብሎ እስከታመነበት ድረስ ከተጠየቀን ኃላፊነታችንን ለመውጣት ዝግጁ ናል። እዛ ባለፈ ግን በዚህ ውስጥ መካተት አለብን የለብንም የሚለው

የአት ሚስ ኃይል እስከ አውሮፓውያኑ ታኅሳስ 31 ቀን ድረስ ከሶማሊያ ሙሉ በሙሉ ሊወጣ ቀነ ገደብ የተቀመጠለት ሲሆን አዲስ አነስተኛ ኃይል ይተካዋል ተብሎ ይጠበቃል። የኢትዮጵያና የሶማሊላንድ የባህር በር መዳረሻ የመግባቢያ ሰነድ ስምምነት የፈጠረውን ውጥረት ተከትሎ አልሻባብን በመዋጋት ከፍተኛ ሚና ያላቸው የኢትዮጵያ ወታደሮች በሶማሊያ የመቀጠል ያለመቀጠላቸው ጉዳይ በቀጣይ የሚታወቅ ይሆናል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

ለምሽቱ የያዝነው ነው አብይ ርዕስ ተጠናቋል። የትንታኔው መጽሔት ይቀጥላል።

በአማራ ክልል በመንግስትና በፋኖ ታጣቂ ቡድን መካከል የቀጠለው ግጭት በወቅቱ የእርሻ ስራቸው ላይ እንቅፋት መፍጠሩን የተለያዩ የአካባቢው አርሶ አደሮች ለአሜሪካ ድምጽ ገልጸዋል። ግጭቶች የቀጠሉባቸው የምስራቅና የምዕራብ ጎጃም ዞኖች ውስጥ ያሉ ቀበሌዎች አርሶ አደሮች በቂ የአፈር ማዳበሪያ እያገኙም እንዳልሆነ ነው ለአሜሪካ ድምጽ የተናገሩት። የአማራ ክልል ግብርና ቢሮ የህዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ደግሞ ዘንድሮ ከ58 ሚሊየን

ኩንታል በላይ የአፈር ማዳበሪያ ወደ ክልሉ በወቅቱ መግባቱን ጠቅሰው ከዚህም ውስጥ አራት ነጥብ ዘጠኝ ሚሊዮን የሚደርሰው ኩንታል ለአርሶ አደሩ ተሰራጭቷል ብለዋል። አስቴር ምስጋናው ዝርዝር አላት።

ባለፈው ዓመት የክረምት ወራት በመንግስት የጸጥታ ኃይሎችና በፋኖ ቡድን ታጣቂዎች መካከል በአማራ ክልል የተጀመረው ግጭት አሁንም ከቀጠለባቸው የክልሉ አካባቢዎች መካከል በሆኑት የምዕራብና ምስራቅ ጎጃም ዞኖች ውስጥ ያሉ አርሶአደሮች በጸጥታ ችግር ምክንያት የእርሻ ስራቸውን በአግባቡ ማከናወን እንዳልቻሉ ለአሜሪካ ድምፅ ተናግረዋል። በምዕራብ ጎጃም ዞን ጃቢጣናን ወረዳ ምርጫ በተባለ ቀበሌ የሚኖሩ አርሶአደሮች ጸጥታው አስተማማኝ ባለመሆኑ የእርሻ ስራቸውን ማከናወን እንዳልቻሉ

ነግረውናል። ለደህንነታቸው ስለሚሰጉ ስማቸውን በሚስጥር እንድንይዝ የጠየቁን አንድ የቀበሌው ነዋሪ አርሶ አደር ያዘቦት ስራቸውን ነግረውናል። ዘንድሮ የእርሻ እንቅስቃሴ የጸጥታ ችግር ሊኖርም፣ ያው ዝናቡ በወቅቱ ዘንቦልናል፣ እየዘራን ነው ግን

ትልቁ ማነቋ የሆነብን የስጋት ከተማ ስለሆነ ያው ቀኑን ሙሉ በስራ ቀን ማረፍ አንችልም። በዚህ ወረዳ ቦራቡር በተባለ ቀበሌ እንደሚኖሩና በተመሳሳይ ችግር ምክንያት ስማቸውን መጥቀስ ያልፈለጉ አርሶ አደር ወቅታዊ ውሏቸውን እንዲህ ገልጸውታል።

ምናልባት ሰላም ነው ብለን ሰራተኛ ይዘን ከወጣን በኋላ የሆነ ነገር ሲሆን ተኩስ ከተነሳ ያለን አማራጭ ሰራተኛ በትን ወደ ቤት መመለስ ነው። ማዳበሪያ ማውጣት በሚሄዱበት ሰዓት ምናምን አራት ሄጅ እስከ ዛሬ አላገኘውም። ምናልባት አምስተኛ ቀን መሞከር ሳይኖርብኝ አይቀርም።

ምንድን ነው ችግሩ? አሁንና በዚህ ሰዓት የሆነ ስልጣኑን በአግባቡ ሊወጣ ምንችና አላስ ባለ ስልጣን የለም። ከዛ ሲቀጥል ደግሞ ፋኖ ነው የሚሉት። ከዛ ሲቀጥል ደግሞ የግብር ስርዓት የጤና ምግብ ምናምን ከሚልት ጋር እያያዙ ነው የሚከለት። በተመሳሳይ ግጭት በቀጠለበት በምስራቅ ጎጃም ዞን አንዳንድ ቀበሌዎች የሚገኙ አርሶ አደሮች በቂ ማዳበሪያ ማግኘት እንዳልቻሉ አመልክተዋል። የአፈር ማዳበሪያ እንደ ቀደሙ እንደማይቀርብላቸው የጠቀሱት በዞኑ ሁለት እጁ እነሴ ወረዳ በሞጣ ቀራኒውን ውስጥ ከተማ ዙሪያ የሚገኙ አርሶ አደሮች ለግዢ ወደ

ወረዳው ከተማ ቢሄዱም በጸጥታ ችግር ሳቢያ በአፋጣኝ ባለማግኘታቸው የእርሻ ጊዜያቸው እየተስተጓጎለ መሆኑን ገልጸዋል። ስሜ ቢጠቀስ ችግር ሊፈጠርብኝ ይችላል በሚል ስጋት ስማቸውን በይፋ እንዳንጠቅስ የጠየቁ የሞጣ ቀራን የሆኑ ከተማ ዙሪያ ነዋሪ አርሶ አደር የፈለጉትን ያህል የአፈር ማዳበሪያ ያላገኙበትን ምክንያት ለአሜሪካ ድምፅ አስረድተዋል።

ነበር ያው ማዳበሪያው በወቅቱ በቂ አልተሰጠንም እንጂ ብሎ እርሻውን ደህና ለሳልሰን አስቀምጠን ነበር። መጀመሪያ አንድ እንዲሰጡን ለማሽላ መዝሪያ አራት ዘንድሮ ደህና ነው ብለን ስናመሰግን አሁን ዘግተው ቁጭ አደረጉ። በምስ እንዘራ በምኑ ባቄሮ ውስጥ። በተመሳሳይ ስሜ በሚስጥር ይያዝ ያሉን ሌላው የዚሁ ወረዳ ደብረ ጉባኤ ቀበሌ ነዋሪ ደግሞ የምህር እርሻው እንቅስቃሴ ምን እንደሚመስል አብራርተዋል። ወደ ስድስት መርመረት ነው ያለኝ አሁን ወደ አንድ ኩንታል እንደተሰጠኝ የቀራውን

በፊት ልል የሆነ ማዳበሪያ ነው። በፊት ልል የሆነ ለምን ቁጥር የሌለው ማዳበሪያ አስፓልት ጋር ስለሆነኛ እኛ እናየዋለን በሚገም ሲገ አሁን ትናንትና ትናንት ያገቡታል ወደ አስራ ስምንት ተሳቢ ሰኞ ለታ እንደዚህ ወደ ሀያ ምናምን ተሳቢ ገብቷል። ከዚያ ቀደም የነበረው ብዙ ማት ነበር። ብዙ ማት አሁን እነሱ የሚሉት አንድ እነሱን ማሳመን አለባቸው። በቃ እኛ በዚ ቀበሌው ማዳበሪያ መሰራ ለብ እነሱ ታላሳመናቸው

የአማራ ክልል የግብርና ቢሮ የሕዝብ ግንኙነት ኃላፊ አቶ አምሳሉ ጎባው ለአሜሪካ ድምፅ እንደተናገሩት ለ2016/17 የመኸር ምርት በክልሉ በሁሉም ወረዳዎች በቂ የአፈር ማዳበሪያ በወቅቱ ለአርሶ አደሩ ተሰራጭቷል ብለዋል። ባለፈው አመት ተከስቶ ከነበረው ጥረት ትምህርት በመወሰዱና እንዳይደገም ቢሮ ቀድሞ አቅዶ ወደ ስራ እንደገባም አስታውቀዋል። አቶ አምሳሉ በጸጥታና በሌሎች ችግሮች ምክንያት የአፈር ማዳበሪያ ያልተዳረሰባቸው አካባቢዎች መኖራቸውንም አልሸሸ

ከአምነው ችግር በመማር የፌዴራል መንግስትም የግብርና ሚኒስቴር እና የክልሉ ግብርና ቢሮ እንዲሁም እንደዚሁም ደግሞ የክልልና የፌዴራል መንግስት በመተባበር ተጉት የተጫነው አምስት ሚሊዮን ስምንት መቶ ሰባት ሺ ሁለት መቶ አስራ ሁለት ኩንታል የአፈር ማዳበሪያ ተጭኗል። አምስት ሚሊዮን ሶስት መቶ ሰባ ሺ አራት መቶ ሰባ ሶስት ኩንታል የአፈር ማዳበሪያ ወደ ዩኒየን መጋዘን ደርሷል።

ከዚህ ውስጥ ደግሞ ለአርሶ አደሩ አራት ሚሊዮን ዘጠኝ መቶ ሰማንያ አራት ሶስት መቶ ሰላሳ ጦር አምስት ሚሊዮን የሚጠጋ የአፈር ማዳበሪያ ለአርሶ አደራችን ተሰራጭቷል ማለት ነው። ይህ ሲባል ግን በአንዳንድ አካባቢዎች የጸጥታ ችግር የለም፣ የመንገድ መስተጓጎል ችግር የለም፣ የመዘግየት ችግር የለም ማለት ግን አይደለም። ከረቀት አኳያ ከጸጥታ ችግር አኳያ ከተለያዩ የዝናብ የመንገድ የመንገድ አለመስተካከል የተነሳ

ኩርዲስ፣ ትንሽ ሊኖራ ይችልም እንደምታውቂው አንቺም የክልሉ ባህሪ ማለት ነው። በሰሜን ጎንደር ዞን ጃና ሞራ ወረዳ መካነ ብርሃን ቀበሌ የግብርና ባለሙያ የሆነው ጠጁ በእውቀት በአፈር ማዳበሪያ አቅርቦት በኩል ዘንድሮ የተሻለ አቅርቦት አለ ብሏል ከባለፈው ዓመት ሲነጻጸር

ያው የተሻለ ነው። በእርግጥ ያሁኑ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤንቻ በቅርቡ ባወጣው መረጃ በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች ባሳደሩት ጫና ምክንያት በጤፍ እና በሌሎችም እህሎች ላይ ከፍተኛ የዋጋ ንረት መታየቱን አመልክቷል። የተለያዩ ዓለም አቀፍና ሀገር አቀፍ የሰብአዊ መብቶች ድርጅቶች በተለያዩ ጊዜያት ባወጧቸው መግለጫዎች የሲቪል ሰዎች ስቃይና ግድያ ያበቃ ዘንድ ግጭቶች በውይይት እንዲፈቱ በተደጋ

አጋሚ ጠይቀዋል። ለአሜሪካ ድምፅ አስቴር ምስጋ ነው።

ተከታዩ ዘገባችን ደግሞ ወደ ኦሮሚያ ክልል ነው የሚወስደን። በኦሮሚያ ክልል ጎሮ ዶላ ወረዳ ማንነታቸው ያልተለዩ ታጣቂዎች በሕዝብ የትራንስፖርት መገልገያ ላይ ፈጸሙት በተባለ ጥቃት አንድ ሰው ሲሞት ሶስት ሰዎች ጉዳት እንደደረሰባቸው ነዋሪዎችና የሆስፒታል ምንጮች ለአሜሪካ ድምጽ ገልጸዋል። በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂዎች መካከል የተኩስ ልውውጥ መቀጠሉንም ነዋሪዎቹ አመልክተዋል። ገልሞ ዳዊት ተጨማሪ ያለው

በመንግስት የጸጥታ ኃይሎችና ና በኦሮሞ ነጻነት ታጣቂዎች መካከል የቀጠለው ግጭት በሲቪል ሰዎችም ላይ ጉዳት እያደረሰ ከምገኝባቸው የኦሮሚያ ክልል አካባቢዎች ውስጥ አንዱ በሆነው በጎሮዶላ ወረዳ ባለፈው ሳምንት ቅዳሜ ሰኔ አስራ አምስት ቀን

በህዝብ ተሽከርካሪ ላይ በተፈጸመ ጥቃት የሰው ህይወት ማለፉን ለደህንነታቸው በመዝጋት ስማቸውን እንዳይጠቀስ የጠየቁ የወረዳው ነዋሪ ለአሜሪካ ድምፅ ተናግረዋል። በዕለቱ የህዝብ ተሽከርካሪው ከጎሮዶላ ወረዳ ሀረቀሎ ከተማ ወደ ነገሌ በመጓዝ እንደነበረ ያወሱት አስተያየት ሰጪው በጥቃቱ አቶ ገቢ ገቢዶዩ የተባሉ የስድስት ልጆች አባት መገደላቸውን ገልጸዋል። ገቢ ዶዩ ዱባ እመታ ኩርኩሩ አቶ ገቢ በጥይት የተመታው በጭኑና በሆዱ ላይ ሲሆን

ሕይወቱም ወዲያው ነበር ያለፈው። ቀብሩም በዚያው ዕለት ቅዳሜ በሐረ ቀሎ ከተማ ተፈጽሟል። የሟቹ የቅርብ ዘመድ መሆናቸውን የተናገሩት የጎሮ ዶላ ነዋሪ ከአቶ ገቢ ሌላ ሶስት ሰዎችም በጥቃቱ መጎዳታቸውን ገልጸዋል። ልጆቹ ለስራ ከሀረ ቀሎ ወደ ነገሌ ሲሄዱ የነበሩ ናቸው። ደደቸ ተሬ በሚባል ቦታ ተሳፋሪዎቹን የጫነው ተሽከርካሪ መኪናውን ሲያቆም፣ ታጣቂዎቹ ወዲያው ተኩስ ከፈቱበት።

ተኩሱ ያነጣጠረው ከፊት በተቀመጡ ሰዎች ላይ ነበር። በዚህም አንድ ሰው ሲሞት ሌሎች ሶስት ሰዎች ቆስለዋል። ሾፌሩ አሁንም በሕክምና ላይ ነው። ሌሎች ሁለት ልጆች ደግሞ ወደ ሐዋሳ ተልከው ሕክምና ካገኙ በኋላ ትናንት ተመልሰዋል።

ጥቃቱን የፈጸሙት ታጣቂዎች ማንነት እስካሁን አልታወቀም ያሉት የጎሮ ዶላ ወረዳ ነዋሪ እየተደረገ ነው ስለተባለው ክትትልም ከመንግስት የጸጥታ ኃይሎች የተሰጣቸው ማብራሪያ እንደሌለና ወረዳውም በአስቸጋሪ የጸጥታ ሁኔታ ውስጥ እንደሚገኝ ጠቁመዋል። በጥቃቱ የቆሰሉ ሰዎች በነገሌ ሆስፒታል ህክምና ማግኘታቸው ተነግረዋል። ለደህንነታቸው ስለሚሰጉ ስማቸው እንዲገለጽ ያልፈለጉ የሆስፒታሉ ባልደረባ

ሰኔ 15 ቀን 2016 ዓ ም በጥይት የቆሰሉ ሰው ሰዎች በሆስፒታሉ የህክምና እርዳታ እንደተደረገላቸው አስረድተዋል። እኛ ዘንድ ከመጡት ሶስት የቆሰሉ ሰዎች ውስጥ አንዱ እግሩ ላይ፣ ሁለተኛው እጁ ላይ፣ ሌላው ሶስተኛው ደግሞ በሦስት ቦታ ነበር የተመታው። አንደኛው እስካሁን በዚሁ በነጌሌ ሆስፒታል በህክምና እየተረዳ ይገኛል። ሌሎቹ ሁለት ሰዎች ግን ወደ ሐዋሳ ተልከዋል።

የነገሌ ሆስፒታል ባልደረባው በጥቃቱ ህይወታቸው እንዳለፈ የተነገረው የአቶ ጋቤ አስክሬን ወደ ሆስፒታል እንዳልመጣም አክለው ገልጸዋል። ከጸጥታ ስጋት የተነሳ ስማቸው እንዲገለጽ ያልፈለጉ ሌላው የጎሮዶላ ወረዳ ነዋሪም መሰል የግድያ ድርጊት ከሶስት ሳምንት በፊት በዚያው በጎሮዶላ ወረዳ መፈጸሙን ያወሳሉ። ጎሳ ጎሳ ወልተ ቡሱ ፊ አችን ዱራ ቶርቤ አችን ዱራ ከሰቴ ሙጫ አርሲ ተኩ ዱኤ ቱሬ

ከሶስት ሳምንት በፊትም አንድ የአርሲ ልጅ በዱር ውስጥ ተገድሎ አስክሬኑ ተገኝቷል። ግድያውን ማን እንደፈጸመው እስካሁን አልታወቀም። ይህ በሆነ በሦስተኛ ሳምንት ደግሞ በተሽከርካሪ ላይ የተፈጸመው ግድያ ተደገመ። የግድያው ፈጻሚዎች የጎሳ ግጭት ለመቀስቀስ የሚጥሩ አካላት ይመስሉኛል። ግድያውን ተከትሎ ባለፈው ሳምንት ቅዳሜ ምሽትም ወደ አራት ቤቶች ተቃጥለዋል። የጸጥታ ኃይሎችም መሃል ገብተው ሁኔታዎችን አረጋግተዋል

ተጠርጣሪዎችንም በቁጥጥር ስር አውለዋል። እኚሁ የጎሮዶላ ወረዳ ነዋሪ አክለው አሁንም በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በወረዳው የተኩስ ልውውጥ መቀጠሉን አመልክተዋል። አና ጎሮዶላ ኬ ሰላ ፈደራ ረዳን ቱረት አርዳ ከነል ዱካሳ ቱሬራ ዛሬም እንኳን በጎሮዶላ ወረዳ ደራር በሚባል ቦታ የተኩስ ልውውጥ ነበር። በሁለቱ ኃይሎች መካከል በየጊዜው ተኩስ፣ ግድያና የቤት ማቃጠል አለ። ነዋሪው ጭንቅ ውስጥ ነው።

እኛ ዋሳይ ሰጪ ባልተገታው ግጭት የተነሳ ከጎሮዶላ ወረዳ ሀረቀሎ ከተማ ወደ ገጠር ቀበሌዎች ያለው የትራንስፖርት አገልግሎት በየጊዜው በመቋረጡ ነዋሪዎች መቸገራቸውን አመልክተዋል። በጎሮዶላ ወረዳ ለደች ተሬ በተባለው ስፍራ ተፈጸመዋል ስለተባለው ግድያና ነዋሪዎች ስለሚያማሩት የጸጥታ ስጋት ከወረዳውና ከዞኑ አስተዳደር ባለስልጣናት ምላሽ ለማግኘት ተደጋጋሚ ጥረት ብናደርግም ለጊዜው አልተሳካም። ለአሜሪካ ድምጽ ገልሙዳዊት ከአዳማ።

አራት መቶ የኬንያ የጸጥታ አስከባሪ ፖሊሶች በዚህ ሳምንት ሄይቲ

ገብተዋል። ኬንያውያን ታዲያ በገዛ ሀገራችን ሰላም ሳይኖር የጸጥታ አስከባሪዎችን ወደ ሄይቲ መላክ ለምን አስፈለገ በማለት በመጠየቅ ላይ ይገኛሉ። ፖሊሶቹ የተላኩት በጉልበተኛ ወረብሎች ሁከት እየታመሰች ያለችው የካሪቢያኗን ሀገር ለማረጋጋትና ዴሞክራሲያዊ አስተዳደር እንዲመለስ ከሌሎች ሀገሮች ፖሊሶች ጋር ሆነው ለማገዝ ነው። በሌላ በኩል ኬንያ ውስጥ በቀረበው የግብር ጭማሪ ረቂቅ ሕግ የተነሳ የተቀሰቀሰው

ተቋሙ ቀጥሏል። ፓርላማውን በወረሩ ተቃዋሚ ሰልፈኞች እና በፖሊሶች መካከል በተፈጠረ ግጭትም በርካታ ሰዎች ተገድለዋል። የቪዮዋ የአሜሪካ ድምጿ ማሪያማ ዲያሎ ከናይሮቢ ባስተላለፈችው ዘገባ እንዳለችው የሀገሪቱ መንግስት የራሱ ሀገር ችግር ላይ እያለ ስለምን የሌላ ሀገር ሰላምን ሊያስከብር ተነሳ የሚለው ጥያቄ የሚያነሱ ኬንያውያን አሉ። ቆንጅታዬ እንደሚከተለው አጠናቅረዋለች።

የኬንያ ፖሊሶች በሁከት እየታመሰች ያለችው የካሪቢያን አካባቢዋ ሀገር ሄይቲ እንድትረጋጋ በሚደረገው ጥረት ሊረዱ ከትናንት በስቲያ ማክሰኞ ዕለት ዋና ከተማዋ ፖርቶ ፕሪንስ ገብተዋል።

በሀገር ውስጥ ደግሞ በግብር ጭማሪው የተነሳ የተጫረው ተቃውሞ ባለፉት ሁለት ሳምንታት ተቀጣጥሎ ፓርላማው ፊት ለፊት ፖሊሶችና ተቃዋሚ ሰልፈኞች መካከል በተፈጠረ ግጭት የበርካታ ሰዎች ሕይወት አልፏል። አንዳንዶቹ የተቃዋሚ ሰልፈኞች ታዲያ ሀገር ውስጥ እንዲህ ያለ ብጥብጥ እያለ ወደ ሄይቲ ፖሊሶች መላክ ምን ይባላል የሚል ጥያቄ እያነሱ ነው። ዴኒሽ አንዱ ናቸው።

ዌንት የስተርዴይ አት ሀይቲ ሶ ኢሮኒካል ባክ አት ሆም። ፖሊሶቹ ትላንትና ወደ ሀይቲ ሄዱ። የሚገርመው ግን እዚሁ ሀገር ውስጥ እኮ ሰላም የለም። ፖሊሶች እዚህ እኛኑ ይታገሉናል።

እዚህ ሰላም ሳይኖር ሌላ ሀገር ሄደው ደግሞ ይታገላሉ። እንደሚመስለኝ መንግስት፣ እኛን ማንም አይሰማችሁም፣ ምንም መናገር አትችሉም ሊለን ነው የፈለገው። ኬልቪን ሞሰስ ደግሞ ለተቃውሞ ከወጡት መካከል አይደሉም። ቢሆንም ቀደም ሲል ዴኒሽ ያነሱትን ጥያቄ ይጋራሉ።

ና ታ ትፕስ ሪ ሪ ለ እኔ ነገሩ በሁሉም በኩል ስለት ባለው ሰይፍ ይመሰላል። ምክንያቱም የራስህ ሀገር እየተበጠበጠ ፖሊስህን ወደ ሌላ ሀገር አትልክም። የራስህ ቤት እየተቃጠለ ጎረቤትህን ልትረዳ እንደመሞከር ይቆጠራል። በእኔ አስተያየት ለራሳቸው ጥቅም ብለው ያደረጉት ነገር ነው።

በምን አይነት ሂደት እንደተከናወነ የምናውቀው ነገር የለም። ፍርድ ቤት እግድ አስተላልፎበት ነበር። መንግስት እግዱን ጥሶ ነው ወታደሮቹን ወደ ሄይቲ ላካቸው። የኬንያ ፕሬዚደንት ዊሊያም ሩቶ ፖሊሶቹ ወደ ሄይቲ በተሸኙበት ስነ ስርዓት ላይ ባሰሙት ንግግር ተልዕኳቸው በሁከት አብዝታ በተጎዳችው ሀገር ዘላቂ ሰላም እንዲመለስ የሚረዳ እንደሚሆን ተናግረዋል። ቲስ ሚሽን ኢዝ ዋን ኦፍ ደ ሞስት አርጀንት ኢምፖርተንት

ይህ ተልእኮ አጣዳፊ ተልእኮ ነው። በዓለም አቀፍ ትብብር ትልቅ ስፍራ ያለው ታሪካዊ ተልእኮም ነው። አገሮች እንደ ዓለም አቀፍ ማህበረሰብ የሚከተሏቸውን የጋራ ሴቶች የሚያረጋግጥና ለሰብአዊነት መቆምን የሚያሳይ ተልእኮ ነው። በአብዛኛው በወረበሎች ቁጥጥር ስር በወደቀችው ሄይቲ ሁከቱን አብርዶ ሰላም ለማስፈን በኬንያ የሚመራ ተልእኮ እንዲሰማራ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት

ባለፈው እንደ አውሮፓውያን አቆጣጠር 2023 ባሳለፈው ውሳኔ ይሁንታ እንደሰጠ ይታወሳል። የሆነ ሆኖ ያን ውሳኔን በጥቂት ወራት ተከትሎ የኬንያ ከፍተኛ ፍርድ ቤት የሀገሪቱን ህገ መንግስት የሚጥስ ነው በማለት ፖሊሶቹ እንዳይላኩ እግድ አስተላለፈ። ኬንያ ከሄይቲ ጋር ይህንን የፖሊሶች ተልዕኮ በሚመለከት የጋራ የሁለትዮሽ ስምምነት የላትም የሚለው አንዱ ፍርድ ቤቱ ያነሳው ጉዳይ ነው።

የኬንያ መንግስት በኋላ ላይ የተጠየቀውን ስምምነት ያገኘ ቢሆንም የፊተኛውን ክስ በመንግስቱ ላይ የመሰረቱት ሰዎች ተልዕኮ እንዲታገድ በመጠየቅ በቅርቡ ሌላ ክስ መስርተዋል። በዚህኛው ክስ ላይ ፍርድ ቤቱ ገና ውሳኔ አልሰጠበትም። ጃቫስ ቢጋምቦ ኬንያዊ ጠበቃና የአስተዳደር ጉዳዮች አማካሪ ናቸው። የሚከተለውን አስተያየት ሰጥተዋል።

ይሄ ነገር ህገ መንግስቱን የጣሰ ድርጊት ነው የሚል የፍርድ ቤት ውሳኔ እንደገና ቢተላለፍበት የኬንያ መንግስት በተለይ ህግ አስፈጻሚው ዘርፍ ምን ሊያደርግ ነው? ምናልባት እዚያ ሄቲ ውስጥ ዘልቀው ያሉትን የጸጥታ ኃይሎች ወደ ሀገራቸው መልስ ቢባልስ የሀገራችንን አመራር ስም የሚያጎድፍ ነገር ይሆናል። የፖሊሶቹ ስምሪት ሂደት በአመዛኙ የተከናወነው ሚስጥራዊ በሆነ መንገድ ነው። ጃቫስ ቢጋምቦ ታዲያ

እርግጥ ነው ይህ ተልእኮ ኬንያ በዓለም አቀፍ የሰላም ማስከበር ስራ በዓለም መድረክ ላይ ስሟን የሚያስጠራ ነው። አሁን መላው የኬንያ ህዝብ የተላኩት ፖሊሶች ለውጥ ማምጣት አለማምጣታቸውን በአንክሮ ይከታተላል ብለዋል። ስ ስ ስ ስ ስ ስ ስ ስ

የኬንያ ፖሊሶች ወደ ሄይቲ እንዲዘምቱ የተደረገው ውሳኔ በብልሃት የተከናወነ ትክክለኛ እርምጃ ነው አይደለም፣ የሚለውን የተልእኮ መሳካት ወይም መክሸፍ ይወስነዋል። ሁለተኛ ደግሞ ይህ የሰላም ተልእኮ የሚከናወንበት መንገድና በተልእኮ ምን ያህል ሰው ሞተ፣ ምን ያህል ቆሰለ፣ የሚለውም የስኬቱ መለኪያ ይሆናል።

ፕሬዚደንት ዊሊያም ሩቶ ማክሰኞ ለት በቴሌቪዥን በተላለፈው ንግግራቸው በግብር ጭማሪው ህግ የተነሳ ለተቃውሞ የወጡት ሰልፈኞች ፓርላማውን መውረራቸውን የአገር ክህደትና በብሔራዊ ጸጥታ ላይ የተሰነዘረ አደጋ ብለው አውግዘውታል። ፕሬዚደንቱ ትናንት ባደረጉት ንግግራቸው ደግሞ

የፋይናንስ ህጉን ይዘት ካጤኑና ህዝቡም ያሰማውን ተቃውሞ ካደመጡ በኋላ የቀረበላቸውን ህግ ላለመፈረም መወሰናቸውን አስታውቀዋል። ይህንኑ ተከትሎም ምክትላቸው ሪጋቲ ጋቻጓ ተቃውሞ እንዲገታ ተማጽኖ አቅርበዋል።

በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሰኔ 2 2016 የሐሙስ ምሽት መሰናዷችን ነው። ለመጀመሪያው ምዕራፍ የያዝ ናቸው የዜና ተኮር ዘገባዎችን እዚህ ላይ ፈጽመናል። አሁን ደግሞ ዘለግ ያሉ ትንታኔዎችን ወደምናቀርብበት የሁለተኛው ምዕራፋችን ነው የምንሻገረው። አብራችሁን ሆኖ

በሰሜን ኢትዮጵያው ጦርነት ወቅት በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ ችያለው ሲል ኒውላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተሰኘ አንድ ተቋም ባወጣው ሪፖርት አስታውቋል። ስለ ተቋሙ ሰነድ ለአሜሪካ ድምጽ አስተያየታቸውን እንዲሰጡ

ሁለት ምሁራን የተጠየቁ ሲሆን አንደኛው የሕግ ተጠያቂነትን ለማረጋገጥ ተስፋ ሰጪ ግኝቶች እንዳሉት ሲገልጹ፣ ሌላው ግን ተቋሙ በሌሎች የተባሉትን ስብሰቦች ከማሳተም በስተቀር በኢትዮጵያ የዘር ማጥፋት ወንጀል መፈጸሙን የሚያረጋግጥ በቂ መረጃ አለማቅረቡን በመግለጽ ተችተዋል። በተቋሙ ሰነድ ውስጥ ስማቸው ከተጠቀሱት የኢትዮጵያ ባለስልጣናት አስተያየትና ምላሽ ለማግኘት ያደረግነው

ተደጋጋሚ ጥረት አልተሳካም። ገብረ ገብረ መድህን ሰነዱን ተመልክቶ ያጠናቀረው ዘገባ እንደሚከተል ይቀርባል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በትግራይ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተባለ ተቋም ባወጣው የምርመራ ሪፖርት አስታውቋል ተቋሙ

የዘር ማጥፋት በትግራይ ኢትዮጵያ፣ የተጣሰው የዓለም አቀፍ ሕግና የተጠያቂነት መንገዶች በሚል ርዕስ ባወጣው ባለ 121 ገጽ ዘገባ በጦርነቱ ወቅት በክልሉ ተፈጽመዋል ላለው ግፍና የግፍ ተግባሩን አልተከላከለም ያለውን የኢትዮጵያ መንግስት

በዋናነትም የመከላከያ ኃይሉን ተጠያቂ አድርጓል። በጦርነቱ ከመከላከያ ኃይሉ ጋር ተሰልፈዋል የተባሉት የኤርትራ ጦርና የአማራ ልዩ ኃይል በዘር ማጥፋት ተግባር መሳተፋቸውም ሪፖርቱ ጠቅሷል። በሰነዱ በትግራይ ተወላጆች ላይ ተፈጽሟል በሚል ከዘረዘራቸው የዘር ማጥፋት ወንጀሎች ውስጥ ግድያ

ወሊድን የሚከለክል ከባድ የአካል እንዲሁም የሥነ ልቦና ጉዳቶች ይገኙባቸዋል። ተቋሙ ለወንጀሉ ተጠያቂ ያደረጋቸውን የኢትዮጵያ ባለሥልጣናት ግለሰቦችና የብዙሃን መገናኛ ስሞች በምርመራ ሪፖርቱ ዘርዝረዋል። የዘር ማጥፋት ድርጊቱን

አነሳሷል ያላቸውንና ቀስቃሽና የጥላቻ በሚል የገለጻቸውን ንግግሮች በአባሪነት አካቷል። የኢትዮጵያ ጥምር ኃይሎችና የትግራይ ኃይሎች በሰሜን ኢትዮጵያ ግጭት ወቅት የጦር ወንጀሎችን እንደፈጸሙ አሳማኝ ብቁ መነሻዎች እንዳሉም በሪፖርቱ ተጠቅሰዋል። የኒው ላይንስ ኢንስቲትዩት ከፍተኛ ዳይሬክተር ዶክተር አዚም ኢብራሂም

በሪፖርቱ ላይ የተካተቱትን መረጃዎችን ለመሰብሰብና ለመመርመር ሁለት ዓመት መፍጀቱን ለአሜሪካ ድምፅ ሬዲዮ ተናግረዋል። የትግራይ የዘር ማጥፋት ወንጀል በዚህ ክፍለ ዘመን ብዙ ሕይወት ከጠፋባቸው ደም አፋሳሽ ግጭቶች አንዱ ነው፣ ሰዎች ግን ይህን አያውቁም። በሰነዱ የትግራይ ጦርነት እያለ የሚጠራው

በትግራይ ክልል የተጀመረውና በኋላ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከ400 ሺህ በላይ ወታደሮችና 300 ሺህ የሚደርሱ ሲቪሎች ያለቁበት እንደሆነ አውስቶ ይህን ቀዝቃዛ ጦርነት ካበቃበት ጊዜ ወዲህ ከተደረጉት ጦርነቶች ደም አፋሳሽ ያደርገዋል ይላል።

ጉዳዩን በመመርመር በዓለም ተጠቃሽ የሆኑ 12 ምርጥ ባለሙያዎች መሳተፋቸውንና ከመካከላቸውም የዓለም አቀፍ ፍርድ ቤት ዳኞች፣ ዓለም አቀፍ አቃቢያን ሕግና አምባሳደሮች እንደሚገኙበት ሪፖርቱ አመልክቷል። ሪፖርቱ የዘር ማጥፋል ሲል በበየነው የወንጀሉ አድራጎት

እንደ አውሮፓውያኑ አቆጣጠር በ1948 የተፈረመው የዘር ማጥፋት ኮንቬንሽን መጣሱን የገለጹት ከፍተኛ ዳይሬክተሩ የሕግ ተጠያቂነትን ለማረጋገጥ የዓለም ማህበረሰብና ሌሎች ፈራሚ ሀገራት ጣልቃ የመግባት ግዴታ እንዳለባቸው ድምዳሜ ላይ መድረሳቸውን አስታውቀዋል። የምርመራ ሪፖርትን ግኝት ለሚመለከታቸው አካላት ለማድረስና ለማስረዳት ተቋሙ እያደረገ ስላለው ጥረትም ከፍተኛ ዳይሬክተሩ

ተከታይን ብለዋል። በተባበሩት መንግስታት ድርጅት ውስጥ ብዙ ስብሰባዎች ያካሂደናል። በኒውዮርክ ከጸጥታው ምክር ቤት የተለያዩ አካላት ጋርም ተገናኝተናል። ለካናዳ ፓርላማ የውጭ ጉዳይ ኮሚቴ ያገኘነውን አቅርበን ገለጻም አድርገናል። በዋሽንግተን ሂል ከተለያዩ የሴኔትና የህዝብ ተወካዮች ምክር ቤት ጽፈት ቤቶች፣ ከዋይት ሀውስ፣ ከውጭ ጉዳይ ሚኒስቴርና ከተለያዩ ብሔራዊ ደህንነት ዲሬክተሮች ጋር

ብዙ የውይይት ጊዜያትን አሳልፈናል። የእኛ ዓላማ በጉዳዩ ላይ ጠለቅ ያለ ትንታኔ መስጠት ነው። ተቋሙ ከአሁን በፊት በዩክሬን በቻይና ዊገርና በሜይንማር ሮሂንጋ የተፈጸሙ መሰል ወንጀሎችን ተከታትሎ ሪፖርት ማውጣቱን ዳይሬክተሩ ተናግረዋል። ተቋሙ ስላወጣው ዘገባ ከኢትዮጵያ ይሁን ከኤርትራ መንግስት

سكهون يتسد أستعِ الكلام، بليرابو كُل دَهْنِ النَّفَطِ لتجارو كندا. يتباهى محبر اللي كمان بر ما كده سنده فته لم يشوه كل مصوَج عندر متجارة في تناوب العل. هذة تجاري تعمي تسوى عليهم معات إيو. مالتيس عبد الزخول جزء لحال. بورتو يفعل تدرّج بتكن لتجرى هذب تسفى سطنا وكزيم بهالا بهون هذبود هنال نتُوار ترّجع

እውቅና ባለው ድርጅት ይህንን የመሰለ ዘገባ መውጣቱ ለሕዝባችንና ለምንሟገትለት ዓላማም አዲስ ተስፋ ይፈጥራል። በአንጻሩ የካናዳ ፓርላማ በቅርቡ ለምስክርነት ጠርቷቸው ከነበሩ ሰዎች መካከል የሆኑት የሥነ ቁጠባ ባለሙያ ዶክተር ዮናስ ብሩ የኢትዮጵያ የፖለቲካና የኢኮኖሚው ጥንቅጥ በተመለከተ ሐሳብ እንዲሰጡ ተጋብዘው አንድ ጽሑፍ ማዘጋጀታቸውን ይናገራሉ።

ዶክተር ዮናስ በጽሑፋቸው ላይ ኒው ላይንስ ኢንስቲትዩት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል የዘር ማጥፋት ወንጀል መፈጸሙን እንዳረጋገጠ ባስታወቀበት የምርመራ ሪፖርት ላይ ስለ ሰነዘሩት አስተያየት ሲናገሩ እንዲህ ይላሉ። እንደምታውቀው፣ በአሁኑ ጊዜ አማራም ኦሮሞም የትግራይ ተወላጆችም ሁሉም ጀኖሳይድ ተፈጽሞብናል የሚሉ ናቸው። የእኔ አመለካከት ደግሞ እስካሁን ድረስ

ከአሁን በኋላ አይኖርም ማለት አይደለም። እስካሁን ድረስ በየትኛውም አካል ላይ ጀኖሳይድ ተፈጽሟል የሚል እምነት የለኝም እና እስካሁንም ድረስ ደግሞ የኢንተርናሽናል ድርጅት የሚባል ድርጅት ጀኖሳይድ ተፈጽሟል ብለው አያውቅም። የተቋሙ የዘር ማጥፋት ወንጀል ዘገባ ባልተረጋገጡ መረጃዎች ላይ ተመስርቶ የተጻፈ ነው ያሉት ዶክተር ዮናስ ብሩ ሪፖርትን አጣጥለዋል። የወጣው ዘገባም ቢሆን

አሁን በፊት ከጦርነቱ ጋር በተያያዘ ሌሎች አካላት ስለ ትግራይ ካወጡት መረጃ የተሰበሰበ እንጂ አዲስ ሊባል እንደማይችል ይተቻሉ። በመጀመሪያ ደረጃ የራሱን ጥናት አላጠናም፣ የራሱን ኢንቨስቲጌሽን አላካሄደም። ያ ድርጅት ያደረገው ነገር ምንድን ነው? እስካሁን ድረስ የተጻፉትን ነገሮች በሙላ በአምነስቲ ኢንተርናሽናል፣ የሂማን ራይትስ ዎች የሚባለው

የተለያዩ የአሜሪካ መንግስት፣ የዩናይትድ ኔሽን፣ የዩሮፒያን ዩኒየን በተለያየ ቦታ ላይ የጻፏቸው ነገሮች ነበሩ። ትግራይ ላይ ደርሷል ለሚሉት አትሮሲቲ በለው ጭፍጨፋ በለው ግድያ በለው የተለያየ አይነት ወንጀል ተፈጽመዋል፣ የትግራይን ሕዝብ በጦርነቱ ምክንያት በረሃብ ለመቅጣት ሴቶችን የመድፈር እነዚህ ሁሉ ተፈጽመዋል ብሎ በሞላ የተጻፉ ነገሮች ነበሩ። እነሱን አጠቃሎ

በዚህን ጊዜ ይሄ እንደዚህ ጽፏል፣ በዚህን ጊዜ ይሄ እንደዚህ ጽፏል የሚለውን ይዞ ተነስቶ፣ በዛ ላይ ጀኖሳይድ ተፈጽሟል ሊያሰኝ የሚችል በጣም ጠንካራ የሆኑ ምልክቶች አሉ፣ ወይም ደግሞ ጀኖሳይድ ተፈጽሟል ልንል የሚያሰኝን ብሎ የጻፈው፣ ለእኔ እሱ አንድ ችግር የሆነብኝ ምንድን ነው እነሱ የጠቀሷቸው ጽሁፎች የአምነስቲም ኢንተርናሽናል

የሂዩማን ራይትስ ዎች፣ የአሜሪካ መንግስት፣ የኢሮፓያን መንግስቶች እነዛን አቅርበው ጀኖሳይድ አለ ብለው ማለት አልፈለጉም። የዓለም አቀፍ ድርጅቶች ከዚህ ቀደም የዘር ማጥፋት ወንጀል ተፈጽመዋል የሚል ብያኔ ያልሰጡት መረጃው ብቃት ስለሌለው ነው በማለት ሪፖርትን ውድቅ አድርገዋል። በሌላ በኩል በአሜሪካ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት

የህግ ባለሙያው አቶ ኢሳያስ ኃይለማርያም የኒው ላይንስ ኢንስቲትዩት ዘገባን ፋይዳ እንዳለው የሚሞግቱበትን ምክንያት ያስረዳሉ። ያለው ሲግኒፊካንስ በመጀመሪያ ያው ዘርማጥፋት ተፈጸመበት የትግራይ ህዝብ ላይ ተጠያቂነት እንዲመጣ ማድረግ ነው የመጀመሪያ ዓላማው አይቲንክ። ሁለተኛው ደግሞ የፕሬሲደንት የሚባል ነገር አለ። በአንድ ማህበረሰብ ወንጀል ሲፈጸም ተጠያቂነት ሲመጣ ሌላ ማህበረሰብ ጥቅም አለ። ትግራይ ላይ ተጠያቂነት ሲመጣ ሌላ ማህበረሰብ ላይ ነግጧት

ጥቅም እንደሚኖረው ይታወቅ ይገባል። ህግ እንዲከበር፣ ፍትህ እንዲገኝ የሚያግዝ ትልቅ ሪፖርት ነው። ዶክተር ዮናስ ብሩ የዘር ማጥፋት ወንጀል አልተፈጸመም ስላሉት የተጠየቁት የህግ ባለሙያው አቶ ኢሳያስ በሰጡት ምላሽ ዶክተር ዮናስ ብሩ የጻፈውን ጽሁፍ የሆነ ሰው ልኮልኝ በደንብ አይቼዋለሁ ከመጀመሪያ እስከመጨረሻ

የዶክተር ዮናስ ያቀረበው ማስረጃ ላይ እንዳልተፈጸመ የሚያሳይ አንድ ምር ማስረጃ ያለ ይሄ አሁን ዶክተር ዮናስ የጻፈው ከአስሩ የዘር ማጥፋት ደረጃዎች ውስጥ የመጨረሻው ወይም ድናያል የሚባለው አስር ደረጃዎች አሉ። የዘር ማጥፋት ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን፣ ኦርጋናይዜሽን፣ ዲማናይዜሽን እያለ እያለ ይሄድና ፕሪፓሬሽን አለ ዝግጅት ዘር ማጥፋት ለተፈጸመ ከዛ ኤክስትሪሚኔሽን ነው የሚመጣው ዘጠነኛው።

አክቹዋል ዘር ማጥፋቱ መፈጸም ነው፣ መግደል፣ መድፈር ወዘተ። በመጨረሻ ደግሞ ክህደት ነው፣ አልተፈጸመም፣ አላየንም፣ አልሰማንም፣ ይሄ ዘር ማጥፋት አይደለም የሚል ነው። የዘር ማጥፋት መካድ ጀመሳችን ያህል አንዱ አካል እንደሆነ ሁሉም ሰው ሊያውቀው ይገባል።

በሌላ በኩል ከሁለት ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽሕፈት ቤት በጋራ ባወጡት የጣምራ ሪፖርት የኢትዮጵያ ኃይሎች፣ የኤርትራ ኃይሎች፣ የትግራይ ኃይሎች እና ፋኖ ታጣቂዎች በትግራይ ክልል በተጀመረው የሰሜን ኢትዮጵያ ጦርነት የጦር ወንጀል ወይንም በስብና ላይ ከተፈጸመ ወንጀል ሊቆጠር የሚችሉ አሰቃቂ ወንጀሎችን መፈጸማቸውን ይፋ አድርገዋል። ሆኖም

ሪፖርቱ በሰሜን ኢትዮጵያ ጦርነት የዘር ማጥፋት ወንጀል አልተፈጸመም ብሏል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጦርነቱን በተመለከተ ባወጣው ሪፖርት ላይ አስተያየት እንዲሰጡን ጋብዘናቸው የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን ገልጸው ነበር። ይህንን አስተያየት በሰጡበት ወቅትም ሪፖርታቸውን በተመለከተ የኢትዮጵያ መንግስት የጣምራ ሪፖርቱን ተቀብሎ በምክረ ሀሳቦቹ መሰረት መፈጸም የሚገባቸውን ነገሮችን መፈጸም የጀመረ መሆ

መሆኑን አውቃለሁ ብለዋል። የኢትዮጵያ መንግሥት በጦርነቱ የዘር ማጥፋት ተፈጽሟል የሚለውን ድምዳሜ ከዚህ ቀደም ሲያስተባብል ቆይተዋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መንግሥታቸው በትግራይ ፈጽመውታል ስለተባለው የመብት ጥሰት ከአንድ ዓመት በፊት ለአሶሼትድ ፕሬስ በሰጡት ምላሽ ቅዠት ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስቴር በጦርነቱ ጊዜ በባለሥልጣናት ተነግረዋል ያሏቸውን

አደገኛና የጥላቻ ሲል የገለጻቸው ንግግሮች በማውገዝ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረትን በስም ጠቅሰዋል። አሜሪካ አማካሪ ሚኒስትሩ የተወሰነ ቡድን ከምድረ ገጽ ከሰዎች ሕሊናና ከታሪክ ሊፋቅ ይገባል ያሉትን በማውገዝ ይህን የመሰለ ጥላቻ የተመላበት ንግግር አደገኛና ተቀባይነት የሌለው ነው ሲል እንዳወገዘው አጃንስ ፍራንስ ፕሬስ ዘግቦት ነበር።

የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና የኤርትራ ውጭ ጉዳይ ሚኒስቴር ምላሽ ለማግኘት በእጅ ስልካቸውን ላይ ያደረግነው ተደጋጋሚ ሙከራ አልተሳካም። ሪፖርቱ በስም ከጠቀሳቸው ባለስልጣናት መካከል ዲያቆን ዳንኤል ክብረት ለቀረበባቸው ክስ መልስ እንዲሰጡ ያደረግነው ሙከራም አልተሳካም። ለአሜሪካ ድምፅ ሬዲዮ ገብረ ገብረ መድህን ከዋሽንግተን ዲሲ

ተከታዩ ዘገባችን በህግ ስራ ላይ የተሰማራ አንድ ተቋም ያስተዋውቀናል። ኢትዮጵያ ወጣት ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ መሆኑን

በተደጋጋሚ ሲነገር ይሰማል። ይህን ሁኔታ ለመቀየር ያለመው የህግ ባለሙያዎች ለሰብአዊ መብቶች የተሰኘ ተቋም የፍትህ ሂደት ተዋንያንን የእውቀትና ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ተቋሙ ሰሞኑን ካካሄዳቸው እንቅስቃሴዎች ውስጥ ስለ አንዱ ያጋሩንን እንግዳ ያነጋገራቸው ሀብታሙ ስዩም ነው። ወደዛው ነው የምናልፈው።

ከዘጠኝ አመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች እንደወንጀለኛ አይቆጠሩም። የወንጀል ኃላፊነትም የለባቸውም። ከዘጠኝ አመት በታች ያሉ ህፃናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ

አሳዳጊዎቻቸው ነው የሚሆኑት። የፍትሀብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሀብሔር ህጋችን ይደነግጋል ወይም ያስቀምጣል። ዘጠኝ ዓመት እስከ አስራ አምስት ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት በወንጀል ድርጊት ውስጥ ተሳትፈው ሲገኙ

የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከአስራ አምስት ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው። እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል።

በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንስኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ይሆናል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን

እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንቴግሬት መሆን የሚችሉበት እድሜ ክልል ውስጥ ስላሉ እነኚህን ወጣት አጥፊዎች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህ የሆነበት ምክንያት አንድ

የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው። መልካም እንግዲህ፣ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብለው የሚታሰቡ ወገኖችን ከግምት ውስጥ ያስገባ

አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን ባተገባበሩ ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው? ከወጣት አጥፊዎች ጋር በተያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነስርዓት ህጉ መሰረት በአንቀጽ መቶ ሰባ ሁለት መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች

ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህ የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውኑ ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ሕፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ

በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነስርዓት ህጉን የሚጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና የወንጀለኛ መቅጫ ስነስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለበቂ ምክንያት ማለት ነው።

አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለበቂ ምክንያት የመታሰር ሰለባዎች ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት

የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል ወይም ደግሞ

የፍርድ ቤቱን ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። ይህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ።

አራተኛነት፣ የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለው። አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል። በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ

የግንዛቤ ውስንነት አለ። ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ? ቅድም እንደነገርኩህ በፍትህ አካላት በኩል ከፍተኛ የሆነ

ግንዛቤ፣ ውስንነት አለ። ምንድነው ኃላፊነቴ? ህፃኑ ተምሮ ወደ ማህበረሰቡ እንዲቀላቀል ምንደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ህፃናትን ይዘው የሚሄዱት። የአቅሙ ውስንነት አለ። ስለዚህ እንደዚህ አይነት ስልጠናዎች

በወጣት አጥፊነት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከእነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚን ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ

የህፃናትን ወይም ደግሞ የወጣት አጥፊዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው። እጅግ በጣም አመሰግናለሁ። ሜሮን ተስፋዬ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው። ሜሮን አመሰግናለሁ።

የመጨረሻው ዘገባችን ቴክኖሎጂ ነው። በስማርት ስልኮች እንዴት ጤና መጠበቅ እንደሚቻል ምን እንመለከታለን? አዲሱ ቴክኖሎጂ ሰው ሰራሽ ልህቀትን በመጠቀም የታካሚዎችን ፊት ምስል በመውሰድ ከዛም በግለሰቡ የቀኝና የግራ የፊት አካላቱ ላይ የሚታዩ

አለመመሳሰሎች ካሉ እንዲሁም አንዳንድ የፊት ጡንቻ እንቅስቃሴዎችን በማጥናት ግለሰቡ ስትሮክ ወይም ወደ አንጎል የሚሄደው የደም ስር መዘጋት ወይም በአንጎል ውስጥ የደም መፍሰስ እክል ገጥሞት እንደሆነ ይወስናል። በስትሮክ የተጠቁ ሰዎች በአብዛኛው የአንደኛው ወገን ፊታቸው ከሌላኛው ወገን ጋር ሲነጻጸር የተለያየ ገጽታ ይኖረዋል። ሜልበርን በሚገኘው አርኤምአይቲ ዩኒቨርሲቲ የሚገኙ የባዮሜዲካል መሀንዲሶች እንደሚሉት

በስማርት ስልክ የሚሰራው ቴክኖሎጂ የፊት ገጽታን በማጥናት ግለሰቡ በስትሮክ የተጠቃ መሆን አለመሆኑን በሰኮንዶች ውስጥ ይወስናል። ይህ ቴክኖሎጂ ከዚህ በፊት ከነበረው አንጻር ፈጣን እና ይበልጥ ትክክለኛ እንደሆነ ተነግረዋል። ፕሮፌሰር ዲነሽ ኩማር የምርምር ቡድኑ መሪ ሲሆኑ፣ በሰው ሰራሽ ልቀት የሚሰራው ቴክኖሎጂን በተመለከተ ለአውስትራሊያ ብሮድካስቲንግ ኮርፖሬሽን ተከታዩን ብለዋል።

አንድ ፈገግ ያለ ሰውን ፊት ቪዲዮ ያነሳል። ከዚያም ይህ የተቀረጸውን ፈገግታ ግለሰቡ ስትሮክ ገጥሞት እንደሆነ ቴክኖሎጂው ይወስናል። ከዚያም ወዲያውኑ ሕክምና እንዲያገኝ የግለሰቡን ጤና ለሚከታተሉ ባለሙያዎች ግለሰቡ ስትሮክ እንደገጠመው እናሳውቃለን። ስትሮክ በመላው ዓለም በሚሊዮን የሚቆጠሩ ሰዎችን ያጠቃል።

ስትሮክ የሚከሰተው ወደ አንጎል መሄድ የሚገባው ደም ሲቋረጥ ወይም ሲቀንስ ነው። ይህም አንጎል ኦክሲጅን እና ሌሎችንም ንጥረ ነገሮች እንዳያገኝ ያደርጋል። ባለሙያዎች እንደሚሉት የህክምና እርዳታው ለደቂቃዎች እንኳን የሚዘገይ ከሆነ አንጎል ቋሚ የሆነ ጉዳት ሊደርስበት ይችላል። ግራ መጋባት፣ መናገር አለመቻል እና የፊት ገጽታ እንደወትሮ ገላጭ አለመሆን ከስትሮክ ምልክቶች የሚጠቀሱ ናቸው።

በአርኤምአይቲ ዩኒቨርሲቲ የሚገኘው የምርምር ቡድን በስማርት ስልክ የሚሰራው ቴክኖሎጂ ስትሮክን በመለየት 82 በመቶ ትክክለኛ ውጤት የሚያሳይ መሆኑን ይናገራሉ። አድማጮቻችን፣ የዕለቱ መሰናዱ እዚህ ላይ ተጠናቋል። ኤደን ገረመው ሳስተናግዳችሁ ቆይቻለሁ። ጽዮን ግርማ ዋና አዘጋጇ ናት። ኤልያስ አስማረ ስርጭቱን በማቀናበር አብሮን ነበረ። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።